ግሎባል ፋይናንሻል ኢንቴግሪቲ በመባል የሚታወቀው ዓለም አቀፍ የገንዘብ ፖሊሲ ጥናት ተቋም ባደረገው ጥናት ከኢትዮጵያ በሕገ ወጥ መንገድ ወደ ውጭ ባንኮች የሚጋዘው ገንዘብ በየዓመቱ እየጨመረ መጥቷል። ተቋሙ እንደ አውሮፓውያን አቆጣጠር ከ2000 እስከ 2009 ዓ.ም ድረስ ኢትዮጵያ 11.7 ቢሊየን ዶላር ያጣች መሆኑን አውስቷል። በ2009 ዓ ም ያጣችው 326 ቢሊየን ዶላር ግን ከቀደሙት ሁለት ዓመታት በእጥፍ መጨመሩ የችግሩን አሳሳቢነት እንደሚያሳይ ጥናቱ ያመላክታል። የተቋሙ የኢኮኖሚክስ ባለሙያና የዚሁ ጥናት አቅራቢ ሳራ ፍሬታስ ለዚሁ ጥናት በመንግስት በይፋ ለዓለም አቀፍ የገንዘብ ተቋም አይኤምኤፍና ለዓለም ባንክ ሪፖርት የደረጉትን የገንዘብ ፍሰት መረጃዎች መሰረት ያደረገ መሆኑን አውስተዋል ባለሙያዋ። ጥናቱ በተለይ በሁለት የገንዘብ ፍሰት ስሌቶች ላይ ማነጣጥሩን ጠቁመዋል። ኛው መለኪያ ሙስናና ማጭበርበርን እንዲሁም በጥቅም መተሳሰርን የመሳሰሉ ተግባራትን ይለካል። ሌላው መለኪያ ደግሞ የዋጋ ለውጦቹና የኮርፖሬት ገቢን የመለወጥ ተግባራትን ይለካል። በዋጋ ለውጦቹ መለኪያ ውስጥ በደረሰኝ ላይ ወደ ውጭ የሚላኩ እቃዎችን ዋጋ ማሳነስ ና ከውጭ የሚመጡ እቃዎችን ዋጋ ደግሞ የማብዛት ተግባራትን በመቃኘት ወደ ውጭ በህገ ጥ መንገድ የሚወጣውን ገንዘብ እናሰላለን። በዚህም መሰረት ከገቢና ከውጭ ንግዶች ጋር በተያያዘ በትክክል የተፈጸሙ ክፍያዎችና በደረሰኝ ላይ የሚጻፉት የገንዘብ መጠኖች የተለያዩ መሆናቸውን ባለሙያ ጠቁመዋል። ከሁሉም በላይ ግን በ209 ዓ.ም ለሙስናና በጥቅማጥቅም በመተሳሰር በሚደረጉ የገንዘብ ሽግግሮች ሳቢያ የወጣው ገንዘብ ከምንጊዜው የሚላቀ መሆኑን ባለሙያ ጠቁመዋል። ባለሙያዋ ሳራ ፍሬታስ በዚህ መንገድ ከሀገር የሚወጣው ገንዘብ በአብዛኛው በበለጸጉት ሀገራት ባንኮች ውስጥ በሚከፈቱ የድብቅ የባንክ ሂሳቦች ውስጥ እንደሚቀመጡ ገልጸዋል። ገንዘቡ ወደ ዓለም አቀፍ የድግብቅ ኢኮኖሚ ነው የሚሄደው። 76 በመቶ የሚሆነው ገንዘብ ወደ ሰለጠኑት ሀገራት ባንኮች የሚሄድ ሲሆን፣ የቀረው ደግሞ ወደ ውጭ የገንዘብ ተቋማት ያመራል። በዚሁ የገንዘብ ማሸሽ ተግባር ላይ የተሰማሩት በአብዛኛው በከፍተኛ ኢንቨስትመንት ውስጥ የተሰማሩ ሀብታሞች መሆናቸውንም ባለሙያ ጠቁመዋል። በዚሁ ገንዘብን በህገወጥ ወጥ መንገድ ከሀገር የማውጣት ተግባር ኢትዮጵያ ከአፍሪካ አስር ዋና ዋና ሀገራት ውስጥ አንዷ በመሆን ተቀምጣለች። 38.9 በመቶ ያህል ህዝቧ ከድህነት ጠለል በታች እንደሚኖር የገለጸው ሪፖርቱ ከውጭ የምታገኘው የልማት ድጋፍም በእንዲህ አይነቱ ህገ ወጥ የገንዘብ ማሸሽ ተግባር ሳቢያ ውጤታማ ሊሆን እንዳልቻለ ጠቁሟል። ገንዘብን በህገ ወጥ መንገድ ከሀገር የማውጣቱ ተግባር እንዲገታም ሊወሰዱ የሚችሉ እርምጃዎችን የተቋሙ የኢኮኖሚ ባለሙያ ሰራፍሬታስ ጠቁሟል። ለምሳሌ በህገ ወጥ መንገድ የተገኘ ገንዘብን ወደ ህጋዊ የገንዘብ ልውውጥ ማምጣትን የሚከለክል ህግ ማውጣት ተገቢ ነው፣ ወይም የገንዘብ ልውውጦቹ ወዴት እንደሚያመሩ እንዲታወቅ የየሀገራቱን የገንዘብ ፍሰት ሪፖርት የመለዋወጥ ባህል ማዳበር አስፈላጊ ነው። የዛ ኩባንያ ባለቤት ማን እንደሆነ ገቢው በህጋዊ መንገድ መገለጹንና ግብር በአግባቡ መክፈሉን መቆጣጠር ግልጽነት የሰፈነበት ስርዓትን መዘርጋትም የህገ ወጡን የገንዘብ ፍሰት ለማቆም ይረዳል። ይኸው ግልጽነት የተላበሰ አሰራር ህገ ወጦቹ ግለሰቦች በስርቆሽ ያወጡትን ገንዘብ የሚደብቁበት ከለላን በማሳጣት የህገ ወጥ ገንዘብ ፍሰቱን እንደሚያቆመው የተቋሙ ጥናት ገልጿል። ለዶቼቬሌ ራዲዮ አበበ ፈለቀ ከዋሽንግተን ዲሲ